ከሌሎች ከተሞች እና ለይቶ ማቆያዎች ውስጥ ወደ ደቡብ ክልል ጠፍተው የሚገቡ ግለሰቦች የክልሉን ሕዝብ ለኮሮና ቫይረስ እያጋለጡ ነው ሲል የክልሉ ጤና ቢሮ አስጠነቀቀ። በሲዳማ ዞን የሚገኙ የመንግስት ኃላፊዎች የኮሮና ቫይረስን ወረርሽኝ በመከላከሉ ሂደት ውስጥ የሚፈጠሩ ኃላፊነት የጎደላቸውና በቸልተኝነት የሚፈጸሙ ስህተቶች ወረርሽኙን የመከላከል ሥራ አዳጋች ማድረጋቸውን ለአሜሪካ ድምፅ ገልጠዋል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ተከታትሎታል። የደቡብ ክልል ጤና ቢሮ ኃላፊ አቶ አቅናው ካውዛ እንዳሉት ባለፉት ሦስት ቀናት ስድስት ሰዎች ከአዲስ አበባ ናሙናቸው ተወስደው ውጤታቸው ሳይገለጥ ወደ ሲዳማ የተለያዩ ክልሎች ገብተዋል። አቶ አቅናው እነዚህ አምስቱም ግለሰቦች ቅዳሜ ቀን በኮሮና ቫይረስ መያዛቸውን የፌዴራል ጤና ጥበቃ ሚኒስቴር ካረጋገጠው 95 ሰዎች ውስጥ መሆናቸውን ተናግረው ከእነሱ ጋር ንክክል የፈጠሩ ግለሰቦች ለይቶ ማቆያ ውስጥ ገብቷል ነው ያሉት። በድምሩ 411 ሰዎች ለይቶ ማቆያ ውስጥ ያሉበት ሁኔታ ይገኛል። በጥንቃቄና በኃላፊነት ጉድለት ከሌላ ከተሞችና ለይቶ ማቆያዎች ውስጥ ወደ ደቡብ ክልል ጠፍቶ የሚገቡ ግለሰቦች የክልሉን ሕዝብ ለኮሮና ቫይረስ እያጋለጡ መሆናቸውን ተናግሯል። እነዚህ ልጆች እንደሚታወቁት በተለይ በግንባታ ስራ በጉልበት ስራ የሚሰሩ ናቸው። ኮሚኒቲ ቤዝድ በሚለው አሰስመን ሲመንት፣ ነው ካምፕላቸው የተወሰደው። አሁን ደግሞ አዲስ አበባ ውስጥ ኬዝ መጨመር አለ፣ ስራዎች መቀዛቀዝ አለ። ከዚህ ጋር ተያይዘው ውጤት ሳይገለጽ ወደዚህ የመውጣት ሁኔታ ነው የታየውና ለየት የሚለው በኮሚኒቲ ቤዝድ መሆኑ ነው ማለት ነው። አምስቱም ከቦርቻ ከባንሳ፣ ከሺፋና ጥቁር ውሃ ወረዳዎችና ከተሞች የተያዙ ሲሆን ቤተሰቦቻቸውን ጨምሮ ከበርካታ ሰዎች ጋር ንክክ ይፈጥረዋል ነው የተባለው። ይሄኛው ችግር እዚህ ሲዳማ ዞን እና ሀዋሳ ከተማ አካባቢ ላይ ያለ ችግር ብቻ እንዳይደለ ሕዝባችን እንዲያቅ እንፈልጋለን። ደቡብ ክልል አብዛኛው ሕዝባችን በተለያዩ ከዝቅተኛ እስከ ከፍተኛ አዲስ አበባ ላይ በስራ ላይ እንዳለ ይታወቃል። በተለይ መካከለኛ ዞኖቹ አካባቢ ላይ ያለው ሁኔታ አሁን አሳሳቢ ነው። በአጠቃላይ እዛ ከያዙ ጨምሯል፣ ስጋቱም ስላለ መውጣት ይታያል። ዛሬ ከተያዙት ከአራት መቶ አስራ አንድ ውስጥ አብዛኛው በመኪና የመጣ ወጣት ነው። ራሱ በዚህ እድሜ ያለ ወጣት ነው። በተለይ በተለይ ሐሙስ ጀምሮ የገቡ ልጅም ሊሆን ይችላል ቤተሰብ፣ የትኛውንም ወደ ኳራንቲን እንዲገባ ማድረግ ነገ ከችግር ራሱን መጠበቅ ስለሆነ እንዲዘጋጅና ከኛ ጎን እንዲቆም ይርጋለም ከተማ ጤና ጽሕፈት ቤት ኃላፊ አቶ ታምሩ ታማሮ እንዳሉት ከአዲስ አበባ አምልጠው የወጡ ቫይረሱ የተገኘባቸው አምስቱ ግለሰቦች ከባንሳ ከቦሮቻ እና ከሻፋ ወረዳዎች ተይዞ በይርጋለም ሆስፒታል ሕክምና በመከታተል ላይ ናቸው ብለዋል። ሕክምና ላይ ናቸው። ወደ ሶስት መቶ ሰላሳ ደርሱ ለጊቶ ማቆያ ላይ ላይ ነው ያሉት። ሁለት መቶ ሰባ ስድስት ወንድ ና አምሳ አራት ሴቶች ናቸው። አዲስ አበባ ባስ ተጠርቀው የገቡ ናቸው። ሳምፕል ዛሬ ስልሳ ስምንት ሳምፕል ተወስደዋል። አሁን ከሳትም ያ ይቀጥላሉ። ያሰለጠኑ ባለሙያዎች ናቸው፣ ዶክተሮች ናቸው ያሉት ና ሳምፕሉ ነገ ተወስደዋል። ቃል አሁን ስክስር የተላቀ ያለው አምስት ነበሩ። አሁን ግን የነገሩኝ ሶስት ብቻ ናቸው እና ሁለቱ

ነው የተመረመሩ ናቸው። ና የኮሮና ቫይረስ በመከላከል ሂደት ውስጥ የሚፈጠሩ ኃላፊነት የተጎደላቸው ና በቸልተኝነት የሚፈጸሙ ሴተቶች ቫይረሱን የመከላከል ስራ አዳጋች ማድረጉን አቶ ታምሮ አስታውቀዋል። አንደኛ ኮሚኒቲ ቤት ሰርቪላንስ የሚባለው ቤት ለቤት እንዲሰራ፣ ሁለተኛ እዛ ምንቹ ተጣርቶ ንክኪ ካላቸው እዛ ተወስዶ አንድ ቦታ ወይ ኳራንቲን ገብተው ከዛ የሚወስድበት ሁኔታዎች ነበር ና አሁን ግን እየተደረገ ያለው ነገር ጥሩ እንዳልሆነ ነው። ምክንያቱም እንደ ትራንስፖርቴሽን አሁን ዛሬ እራሱ የሚገቡ አሉ። አሁን ከአዲስ አበባ ወደ እርጋለም የሚገቡ አሉ። እነሱን አሁን ካራንቲን እንዲያዝዳን ካለ በቂ ቦታ የለም፣ በ በቂ ምግብ ተዘጋጀ የለም፣ ክላሲም የለ። አሁን ዩኒቨርሲቲ ነው የተወሰዱ ዛ ራሱ ያሉ ነገሮች ጥሩ አይደለም። አሁን ብዙ አሁን ከየቀበለ እያደወሉን ነው በአዲስ አበባ መጣ ለም ዛሬ ብቻ ስምንት ዘጠኝ ሰሆን የደወለ ጥቆማ ይሰጠን። በብዛት እየመጡ ያሉት ከዚህ ገዚህ ና የዚህ አካባቢ ናቸው። እና ግን ትራንስፖርት እስካለ ድረስ የት የሚደርሰ ጊዜ ነው በብዛት የህግ ስራ ነው የሚሰሩት በህዝብ ማመላለሻ ትራንስፖርት አገልግሎት ላይ የተለየ ጥንቃቄ እስካልተደረገበት ድረስ ችግሩ ይቀጥላል ያሉት አቶ ታምሩ ለመፍትሄውም ይሄ ነው የሚባል ምክክር አለመደረጉም ተናግሯል። እስካሁን በአጠቃላይ በደቡብ ክልል ውስጥ በኮሮና ቫይረስ የተያዙ ሰዎች ቁጥር 11 የደረሰ ሲሆን ከእነዚህ ውስጥ ደግሞ ሁለት ሰዎች ሞተዋል። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ ሐዋሳም